ይህ የአሜሪካ ድምፅ ራዲዮ ጣቢያ ነው። ከዋሽንግተን ዲሲ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ የሚተላለፍላችሁ ስርጭት ጀመረ። በኢትዮጵያና በኤርትራ የድንበር ጉዳይ ላይ የምሁራንን ውይይት ይዘናል። መመካከር፣ መተማመን፣ መደማመጥ፣ መነጋገር ያስፈልጋል። ግን አሁንም ቢሆን ቁልፉ መንግስታት ናቸው። የኢትዮጵያ መንግስት ወርውሯል ወርውራል፣ ማለት ተቀብያለሁ ብሎ በግልጽ ለዓለም ነው ያወጀው። ዓለም ባለበት በገሀድ ነው፣ በድብቅ ሳይሆን። ከአስመራም በኩል አንድ አይነት ምላሽ ሳውል ሳያደር ያስፈልጋል። በኦሃዮ ዩኒቨርሲቲ የፖለቲካ ሳይንስ ፕሮፌሰር ዶክተር ብሩክ ሀይሉ ናቸው። ከጦርነቱ በኋላ በዋሽንግተን የኢትዮጵያ ተጠባባቂ አምባሳደር ነበሩ። እስማማለሁ ከዶክተር ብሩክ ጋር በዚሁ በሰላሙ ጊዜ እንግዲህ መስማማቱ ከኛ ጋር መጀመር አለበት። መስማማበት ነገር ምንድን ነው? በግልጽ ልናገር የኤርትራ መንግስት ምላሽ መስጠት አለበት። እኔ እንግዲህ በትንሹ አቅሜ በትንሹ አቅሜ እንግዲህ አሁን ይህችን እድል ተጠቅሜ የኤርትራ መንግስት የእኔ መንግስት ክቡር ጠቅላይ ሚኒስትር ዶክተር አብይ አህመድ ምላሽ እንዲሰጥ እጠይቃለሁ። በለንደኑ ግሪንዊች ዩኒቨርሲቲ የኢኮኖሚክስ መምህር ዶክተር ተስፋ ማርያም መሀሪ ናቸው። ውይይታቸው ከዜናው ቀጥሎ ይቀርባል። እስር ቤቶች ያየሁት ሁኔታ በራስን ጋር የደረሰ ሁኔታ ፈጽሞ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ህዝብና ይህን ታላቅ ሳይመራ ታላቅ መንግስት ፈጽሞ የማይመጡ ነው መሆኑን ነው አረጋ አረጋግጬ የወጣሁት። ተገፎ የነበረው ማዕረጋቸው ተመልሶ ጡረታቸው እንዲከበር የተወሰነላቸው የቀድሞ የመከላከያ ዩኒቨርስቲ ፕሬዝዳንት ብርጋዴር ጀኔራል አሳምነው ጽጌም የምሽቱ እንግዳችን ናቸው። ለሁሉም እስከ ምሽቱ አራት ሰዓት ከእኛ ጋር ሁኑ። እሁድ ሰኔ 3 2010 ዓ ም ነው። ጤና ይስጥልን የተከበራችሁ አድማጮች፣ ከምሽቱ ዝግጅት ጋር አብረናችሁ የምናመሸው እኔ ፂዮን ግርማና። ጤና ይስጥልን ክቡራትና ክቡራን፣ እኔም ሰሎሞን አባተነን። አሁን የሰዓቱን ዋና ዋና የዓለም ዜና እናሰማችሁ። ጤና ይስጥልኝ። ዜናውን የማሰማችሁ ደግሞ አዲሱ አበበ ነኝ። ከሰሜን ኮሪያው መሪ ኪም ጆንግኦን ጋር ለሚደረገው የኒኩሌር ጦር መሳሪያ ውይይት ፕሬዚዳንት ዶናልድ ትራምፕ ሲንጋፖር ገብተዋል። ለውይይቱ አዎንታዊ አመለካከት እንዳላቸውም ተናግረዋል። ትራምፕ ዛሬ እሁድ ከኤርፎርስ ዋን አውሮፕላናቸው እንደወረዱ የሲንጋፖሩ ውጭ ጉዳይ ሚኒስትር ቪቪያን ባላክሪሽናን አቀባበል አድርገውላቸዋል። ታጅበው በሚጓዙበት ወቅት ውይይቱ ስኬታማ ይሆን ይመስሎታል ምንስ ይሰማዎታል? በማለት ጋዜጠኞች ከማዶ ለወረወሩት ጥያቄ ትራምፕ በጣም በማለት ነበር አዎንታዊ ምላሽ የሰጡት። የሲንጋፖሩን ጉዞ ከመጀመራቸው አስቀድሞ በተናገሩት ቃልም ፕሬዚዳንት ኪም ለሕዝባቸው አንድ ትልቅ ነገር እያደረጉ ናቸው ሲሉ ተናግረዋል። ነገር ግን አሉ ትራምፕ ውይይቱ በደህና ሁኔታ ካልተካሄደ ያን መልካም ዕድል አያገኙትም። የካናዳው ጠቅላይ ሚኒስትር በኪውቤኩ የጂ 7 ጉባኤ ላይ ቀረጥን አስመልክተው በተናገሩት ቃል የተነሳ ዋና ዋና የዋይት ሀውስ ባለሥልጣናት ቁጣ አሰሙ። በጂ 7 ጉባኤ ላይ የነበሩት ፕሬዚዳንት ትራምፕ ከሰሜን ኮሪያው መሪ ጋር ወደ ነበራቸው የኒኩሌር ጦር መሣሪያ ውይይት ሲያመሩ የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ ፕሬዚዳንት ትራምፕን በሚያቃልል አነጋገር ከኋላችን ወቅተውናል ሲሉ ነው የዋይት ሀውስ ባለሥልጣናት የተቆጡት። በዚህም የተነሳ የዩናይትድ ስቴትስ ልዑካን በጂ ሰባት ጉባኤ ማብቂያ ላይ የወጣውን የጋራ መግለጫ እንዳይፈርሙ ፕሬዚዳንት ዶናልድ ትራምፕ ማዘዛቸው ተሰምቷል። በመላው ዓለም የሚገኙና የትምህርት ዕድል የተነፈጋቸውን ልጃገረዶችና ሴቶችን ለመርዳት ወደ 3 ቢሊዮን ዶላር ቃል መገባቱን የካናዳው ጠቅላይ ሚኒስትር ጀስቲን ትሩዶ አስታወቁ። በዚሁ መሠረት ካናዳ 300 ሚሊዮን ዶላር ለማሰባሰብ ቃል ስትገባ ጀርመን፣ ጃፓን፣ እንግሊዝና የዓለም ባንክ ሌሎቹ የዓላማው ደጋፊዎች መሆናቸውም ታውቋል። የካናዳው ጠቅላይ ሚኒስትር ይህን ይፋ ያደረጉት ኪውቤክ ውስጥ በተካሄደው የጂ 7 ጉባኤ ማብቂያ ላይ ባሰሙት ንግግር ነው። በአሜሪካና በእስራኤል አይሁዳውያን መካከል ልዩነት መኖሩን አንድ አዲስ የወጣ የሕዝብ አስተያየት አመለከተ። በዚሁ መሠረት 77 ከመቶ የእስራኤል አይሁዶች የዩናይትድ ስቴትሱ ፕሬዝዳንት ዶናልድ ትራምፕ በዩናይትድ ስቴትስና በእስራኤል መካከል ያለውን ግንኙነት በጥሩ ሁኔታ እንደያዙት ሲናገሩ፣ ይህን በመደገፍ አስተያየት የሰጡ አሜሪካውያን ግን 44 ከመቶ ብቻ መሆናቸውን አዲሱ የሕዝብ አስተያየት ይፋ አድርጓል። የአሜሪካውያን አይሁዶች ኮሚቴ ዋና ሥራ አስፈጻሚ ዴቪድ ሃሪስ በሰጡት አስተያየት በእስራኤልና በአሜሪካ አይሁዶች መካከል ያለውን አመለካከት በግልጥ ለማወቅ ይህ የተካሄደው የሕዝብ አስተያየት ጥሩ መለኪያችን ነው ብለዋል። ኢየሩሳሌም የእስራኤል ዋና ከተማ እንድትሆንና የዩናይትድ ስቴትስ ኤምባሲም ከቴል አቪቭ ወደ ኢየሩሳሌም እንዲዛወር ፕሬዚዳንት ትራምፕ ያሳለፉትን ውሳኔ 85 የእስራኤል አይሁዶች ሲደግፉ በአሜሪካ አይሁዶች በኩል 46 ከመቶ ብቻ ነው ድጋፍ ያገኘው። ሻንግሃይ የትብብር ድርጅት ፓኪስታንና ህንድ የድርጅቱ አባል ከሆኑ ወዲህ የመጀመሪያውን ጉባኤ አካሄደ። የሁለቱ ማለትም የህንድና የፓኪስታን ወደ ድርጅቱ መግባት አሜሪካ በማዕከላዊ እስያ ላይ ያላትን የበላይነት ለመቆጣጠር መሆኑን ታዛቢዎች ይናገራሉ። የሻንግሃይ ትብብር ድርጅት መስራቾቹ ቻይና፣ ሩሲያ፣ ካዛኪስታን፣ ኡዝቤኪስታን፣ ኪርጊስታንና ታጅኪስታን ናቸው። ጉባኤው እየተካሄደ ያለው በቻይናዋ የወደብ ከተማ ቺንግዳኦ ሲሆን የቻይናው መሪ ሺ ዢንፒንግ ለተሳታፊዎቹ ባስተላለፉት መልእክት ግለኝነትን፣ ጠባብነትንና አግላይነትን ማስወገድ ይኖርብናል ብለዋል። የደብሊዩቲኦ ማለት የዓለም ንግድ ድርጅትን መርሆ መከተልም ያስፈልጋል ብለዋል ፕሬዚዳንት ሺ በዚሁ ንግግራቸው። በመጨረሻም ዜና እረፍት በአሜሪካ ድምፅ ራዲዮ የሙዚቃ ታሪክ ይታወቅ የነበረውና ይልቁንም የቪኦኤው ሚውዚክ ታይምን አፍሪካ ፕሮግራም አባት የሚባለው ሊዮ ሳርኪሲያን ከትናንት በስቲያ አርብ ማታ ከዚህ ዓለም በሞት ተለየ። የአፍሪካ የሙዚቃ ሰው ይባል የነበረውም ሊዮ ነው። በእንግሊዝኛ ቋንቋ ይተላለፍ የነበረውን የፕሮግራም እንደ አውሮፓ አቆጣጠር በ1965 ዓ ም የጀመረው ከዚያም በመላው አፍሪካ በመዘዋወር ሙዚቃዎችን ያሰባስብ እንደነበርም ይታወቃል። የሊዮ የቀብር ስነ ስርዓት ሙሉ ወታደራዊ ክብር ተደርጎለት ሰሜን አንዶቨር ማሳቹሴትስ ውስጥ እንደሚፈጸምም ታውቋል። ሊዮ ሳርኪዚያን 97 ዓመቱ ነበር። አድማጮች የሊዮን ሕይወትና ሥራዎች በሌላ ዝግጅት ሰፋ አድርገን ለማቅረብ እንሞክራለን። የምሽቱ ዜናም በዚሁ አበቃ። አዲሱ አበበ ነኝ። ይህ ከአሜሪካ ድምፅ ራዲዮ ጣቢያ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ከዋሽንግተን ዲሲ የሚተላለፍላችሁ የእሁድ ሰኔ 3 2010 ዓመተ ምሕረት ምሽት ፕሮግራም ነው። አሁን ወደ መጀመሪያው ዝግጅታችን እንዝለቅ። የምሁራን ትንታኔ በኢትዮ ኤርትራ ድንበር ጉዳይ የኢትዮጵያ መንግስት የአልጀርስ ስምምነትንና የሄግን የድንበር ኮሚሽን ውሳኔ ተቀብሎ ከኤርትራ ጋር ያለውን ችግር ለመፍታት እንደሚሰራ አስታውቋል። ከኤርትራ በኩል ግን የተሰጠ ምላሽ የለም። የኢትዮጵያ መንግስት ከአስራ ሰባት ዓመታት በኋላ የወጣ አቋሙን ዛሬ ምን አመጣው? ትርጉሙስ ምንድን ነው? ሰለሞን አባተ ሁለት ምሁራንን አነጋግሯል። ዶክተር ብሩክ አቤት። ጤና ይስጥልኝ። አቶ ሰለሞን ጤና ይስጥልኝ። ዶክተር ተስፋ ማርያም ሰላም፣ እንደምን አመሻችሁ? እግዚአብሔር ይመስገን። እስቲ ተዋወቁ፣ የምትተዋወቁም ከሆነ ሰላም ተባባሉ። ዶክተር ተስፋ ማርያም። ብሩክ እባላለሁ የኔ ወንድም፣ እንኳን በሰላም አገናኘን። ተስፋ ማርያም መሀር ይባላሉ። ለንደን ነው የምቀመጠው። የአስመራ ዩኒቨርሲቲ ምሩቅ ነኝ። አሁን ደግሞ ለንደን ግሪንዊች ዩኒቨርሲቲ የኢኮኖሚክስ አስተማሪ ነኝ። ግሩም። እኔ ብሩክ እባላለሁ። አዲስ አበባ ዩኒቨርሲቲ ነው የተማርኩትን። ብዙ አመት የሚሰራሁት እዛ ነው። አሁን እዚህ አሜሪካ ኦሃዮ ዩኒቨርሲቲ አስተምራለሁ። መልካም ትውውቅ ያደርግልን እንግዲህ አሜን፣ አሜን። ኔ ወንድም ኦነር እና ሰለሞንም በጣም ነው የምናመሰግንህ ይህን እንዲህ በማገናኘታችን የአማርኛ እንግዲህ እንዳላ እንደምታዩት በጣም የተተባበረ ነው። ከረጅም ጊዜ በኋላ ከነ ይቅርታው ጋር በጣም ድንቅ ነው። እኔ አስተማሪው በሆን ኤ ሰጦት ነበረ አሁን የአማርኛ ክላስ ሲጀምር የመጀመሪያው ተማሪ ከዛው መዝግበኝ። በጣም ጥሩ ገበያ ተገኘ። ዶክተር ተስፋ ማርያም ያሉትን ትንጋራለሁ፣ ቋንቋ ድልድይ ነው፣ ቋንቋ በር ነው። እኔ አይ ውሽ እኔ አማርኛ ተናጋሪ አዲስ አበባ ልጅ ነኝ። ዶክተር ተስፋ ማርያም አጋጣሚ ሆኖ ነው ሰው ልጅ ሲወለድ እንደሚያውቁት መርጦ አይወለድም። አጋጣሚ ነው፣ እና አዎ በሁሉም ግን እድለኞች ነው። በተገኘነበት ጊዜ እያገኘነው ትንሽ እድል አማርኛውን ሰጥቶናል። ከዛ በኋላ ደግሞ አሁንም በእርቅና በሌላ በዚህ ሁኔታ በመገናኘታችን እንግዲህ ድልድዩን ያልከውን በጣም በማጠንከሩ ላይ ትንሽ የእኛ አበርክቶ ብናደርግ ያ ነው እንግዲህ የእኛው ምኞት። አደንቆታለሁ አማርኛ በመናገሩ ትልቅ ሰው ነው። የተቻለኝን ሞክራለሁ። እንግዲህ በዛው ሰዎች ስድብ እንዳላፈራ በጣም እየፈራሁ ነው። እንዲህ ያ እንዲህ ብሎ የተናገረ ነው እየተባልኩ፣ ግን እንግዲህ ሪስክ ወስዳለሁ። ለዛሬ መልካም ሁለታችሁንም በጣም አመሰግናለሁኝ። በእውነቱ እንግዲህ ይህንን እርስ በራሳችሁ ያደረጋችሁትን ትውውቅ ከአድማጮቻችንም ጋር ስለማካፍል በዚያው አድማጮቻችን አውቀዋችኋል እነማን እንደሆናችሁ እና ወደ ንግግራችን ንግባ። እንግዲህ እናንተንም ጊዜ ለመቆጠብ ብዙ ስራ ያላችሁ ሰዎች ስለሆናችሁ እንግዲህ የተከበራችሁ ዶክተር ብሩክ ሃይሉ ከኦሃዮ ዩኒቨርሲቲ እንዲሁም ዶክተር ተስፋ ማርያም መሐሪ ከለንደን ግሪንዊች ዩኒቨርሲቲ እግዜር ይስጥልኝ ለጊዜያችሁ። እንግዲህ ሰሞኑን ከአዲስ አበባ እየነፈሰ ያለ ጠንካራ ነፋስ አለ፣ በሁሉም አቅጣጫ። አንዱም በኢትዮጵያና በኤርትራ መካከል ያለውን ግንኙነት የሚመለከት ነው። ሁለቱ ህዝቦች እስካሁን ድረስ ወይም ሁለቱ መንግስታት ብል ይሻላል፣ ህይወት በማይጠፋበት ጦርነት ውስጥ ቆይተዋል። እንደውም አንዳንዴ ህይወትም ሲጠፋ ነበር ብለዋል ጠቅላይ ሚኒስትሩ ሰሞኑን ላለፉት 18 ዓመታት እና ኢትዮጵያ የአልጀርሱን ስምምነትና የድንበር ኮሚሽኑንም ውሳኔ ተቀብላ ተግባራዊ ታደርጋለች ሲል የኢትዮጵያ መንግሥት ቃል ገብቷል። ጠቅላይ ሚኒስትሩ ራሳቸው በአንደበታቸው ተናግረዋል። ይሄንን ይሄ የአልጀርስ ስምምነት አሳሪ ስምምነት ነበረ። መቀበል ብቻ ነው በሁለቱም ወገን ይጠበቅ የነበረው እና ከ18 ዓመታት በኋላ ለመሆኑ እናንተ ስታስቡት ተቀብለናል ማለትን ምን አመጣው? እስቲ ከዶክተር ብሩክ ሊጀምር። በቅድሚያ ዶክተር ብሩክ ኃይሉ፣ እርስዎ ያ ስምምነት በተፈረመበት ጊዜ ዋሽንግተን ዲሲ ላይ ተጠባባቂ አምባሳደር ሆነው ያገለግሉ እንደነበረ ከኢትዮጵያና ከኤርትራ ግጭት ጋር በተያያዘ ተሳትፎ እንደነበረው ተሳትፎ ስል የቃል አቀባይነት ሚናም ጭምር በመጫወት ለዓለም አቀፉ ማኅበረሰብ እስቲ ከእርስዎ ልጀምር ምን አመጣው ከአስራ ስምንት ዓመታት በኋላ አሳሪ የሆነን ስምምነት ተቀብለናል ማለት? አመሰግናለሁ ለጥያቄው አቶ ሰለሞን። ጦርነቱ ሲካሄድ አዲስ አበባ ነበርኩኝ። ጦርነቱ ልክ እንዳበቃ ነው ወደ ዋሽንግተን በስራ የመጣሁት አንተ እንደጠቀስከው ኤምባሲ። ግን ከመጣሁ በኋላ ያው ንግግሩ ኮሚሽኑ ስለተቋቋመ ይካሄድ ነበር እና እዛ ውስጥ የሚጠበቀኝን ኃላፊነት ከኤምባሲ ውስጥ ቲምወርክ ነው የቡድን ስራ ነው ባለኝ ኃላፊነት አዲስ አበባ ነው ዋናው ስራ የሚሰራው። እዚህ ከአሜሪካ ጋር ያለው ሁኔታ መሳሰለው ከዳያስፖራ ጋር ሞካክረናል። ብዙ ርቄ ሳሌት ከጥያቄ ሄልመልስ እና አሁን ምን መጣ ምትለው አንድ አይነት አባባል አለ። የምዕራብ አውሮፓ ለሁሉ ጊዜ ያለው ይባላል ሁሉ ወቅቱን ጠብቆ የሚሆንበት ጊዜ አለ። ሰለሞናዊ አባባል ነው በነገራችን ላይ። እና እንግዲህ የእግዜር ፍቃድ ሆኖ ከታችም የህዝቡ ብሶትና ጥያቄ መጥቶ፣ በተለይ ከተለያዩ ኤርትራና ኢትዮጵያ ወገኖች እና ቤተሰቦች ሁላችንም እንደምናውቀው ኢትዮጵያ ውስጥ በዛ ያሉ የኤርትራ ተወላጆች አሉ። እየተመለሱም ነው። ብዙ አመታት ወዲህ ኤርትራ ውስጥ ያለውን እንኳ መናገር አልችልም፣ ምንም እውቀት ስለሌለኝ፣ በሪያሊቲ ገብቶ ማየት ስለሚያስፈልግ፣ ላይሊያው መናገሩ ደግሞ ተገቢ ስላልሆነ ማለት ነው። የኢትዮጵያ መንግስት አቋም ግልጽ ነበር። እሱ ምንድን ነው? ይህንን ውሳኔውን ተግባራዊ እንደሚያደርግ የኢትዮጵያ መንግስት ባለማወላወል ተቀብሎ ነበር። ያው በመርህ ደረጃ ነው። እንግዲህ የባድመ ጥያቄ በጣም ስንክሳር ሆኖ ያን በተመለከተ የኢትዮጵያ መንግስት ቆራጥ እርምጃ መውሰድ ያስቻለው አልመሰለኝም በወቅቱ። ነገር ግን መርሳት የሌለብን ባድመ ብቻ ብለን ሁሌ እናነሳልን እንጂ፣ አሁንም ቢሆን የኢትዮጵያ መንግስት ያልፈለገው መሬቶች ብዙ መሬቶች ተሰጥቶናለኛ፣ በተለይ ከጦሮና ምስራቅ እስከ ቡሬታች ድረስ ከኤርትራ መንግስትም በኩል ብዙ አይነሳም፣ ከኛም ኢትዮጵያኖች በኩል ብዙ አይነሳም። ወይ የረሳን የዘነጋን ይሆናል እንጂ አሁን ባድመ ኢትዮጵያ ተወጣት ወጣ ቢባል መርሳት የሌለብን ኤርትራን ብዙ የምታስረክ ወመሬቶች መሬቶች አሉ ማለት ነው። እንግዲህ ስለ ፍትህና ስለ ውሳኔው ተግባራዊነት ስናይ እና የባድመን ጉዳይ መነካካት የኢትዮጵያ መንግስት ከአካባቢው ህዝብ ከመላውም የኢትዮጵያ ህዝብ ቁጣም ስለሚያስከትል ያንንም በመስጋት ሊሆን ይችላል እስካሁን እየተንከባለል የመጣ ሁኔታ ነው። አሁን ግን ባለፉት ሁለት ወር ተኩል አዲስ አመራር መጥቶ በዶክተር አብይ አህመድ የሚመራ እንግዲህ ቆራጥ እርምጃ እንበለው በፊት የሚታስበው የህዝቡን ቁጣም ግፊትን በመስራት በመስጋት የተተወ ጉዳይ ነበር። አሁን ግን የሚመስለው ይሄን የመሰለ ወሳኝ የሆነ እርምጃ በመውሰድ ኢትዮጵያ ባለማወላወል እንደምትቀበል ይህንም ደግሞ ተግባራዊ እንደምታረግ የሰላሙንም ጥሪ ለኤርትራ መንግስት ማሳለፍ አሰጥታለች። እና ማለት የምችለው ምንድን ነው የኢትዮጵያ መንግስት በሟቸው ጠቅላይ ሚኒስትር መለሱም ሆነ በአቶ ኃይለማርያም በቅርቡ የለቀቁት በስጋት አይን የሚያዩት ይመስለኛል የባድመን ጉዳይ አሳልፎ መስጠት በተለይ ትግራይና ትግራይ ህዝቡን እና አካባቢውን በተመለከተ ይሄ ነው ማይባል ቁጣም ስላለ አሁን ግን አስራ ስድስት አመትም አልፏል። ሰውም ሪያሊስት እየሆነ መጥቷል። ህይወት ያው መስጠትና መቀበል ነው። በዛን አኳያ እንደገናም ጠቅላይ ሚኒስትር አብይ በአካባቢው ያለው የቀይ ባህር ቀጠና በጣም በጣም ብዙ የአረብ ሀገሮች ኤምሬቶችም ያው አሰብ የመግባት ሁኔታ ይሄን የመሳሰሉንም ሁኔታ ኢትዮጵያ አጣብቂኝ ውስጥ እንደምትገባ ኤርትራ ብቻ ሳትሆን፣ የወደፊቱንም በማየት ይሄ ችግር አሁን ካልተፈታ ለወደፊት ኢትዮጵያ ብዙ ብሔራዊ ጥቅሟን እንደምታጣ ታሳቢ አድርገው የወሰዱት ወቅታዊ ውሳኔ ነው ብዬ ነው መወስደውን። ዶክተር ብሩክ አንድ እስቲ እዚህ ጋር ጥያቄ አስከትዬ ላንሳ። መቼም እንደ ምሁርም እንደ ታዛቢም እንደ ቀድሞ ዲፕሎማትም ጭምር ነው ይህን ጥያቄ የማነሳለዎት። ያን ጊዜ ቀደም ሲል እንዳነሳ ነው አሳሪ ስምምነት ነበረ። የድንበር ኮሚሽኑ የሚወስነው ውሳኔ እንቀበላለን፣ ተግባራዊ እናደርጋለን ብለው ነው ሁለቱም መንግስታት፣ ያንን ስምምነት በአልጄሪያው ፕሬዚደንት ታዛቢነት ቡተፍሊካ ነበሩ መሰለኝ እዛን ጊዜ በሳቸው ታዛቢነት የፈረሙት ስለዚህ ይሄ ጉዳይ ላለፉት 18 ዓመታት እንደዚህ እያወዛገበ ሲቆይ የኤርትራ መንግሥት ሁል ጊዜ ይጠይቅ የነበረው ያለምንም ቅድመ ሁኔታ ኢትዮጵያ በኃይል ከያዘቻቸው ግዛቶች ለቃ መውጣት አለባት በውሳኔው መሠረት የሚል ነው የኢትዮጵያ መንግሥት ለመሆኑ የአልጀርስን ስምምነት ረግጦ ቆይቷል የሚል ሐሳብ አለት እስካሁን ድረስ ይሄ ከባድ ጥያቄ ነው። እኔ ሙሉ ለሙሉ ረግጧል ማለትም አልችልም። እንዲያውም የኢትዮጵያ መንግስት ባይገርም፣ ለአድማጆችን ባይገርማቸው ቶታሊ አንቀበለውም ብሎ አኩርፎ መሆነ አሻፈረኝ ብሎ ወግዱ ብሎ ሊል ይችል ነበረ። ምክንያቱም ውጤቱ ባድመ ወደ ኤርትራ ዘንድ ውሳኔው ስለተበየነ ያንን ሳይል ደፈራ አድርገው ተቀብለናል፣ መቶ በመቶ ብሏል የኢትዮጵያ መንግስት በወቅቱ። እስካሁንም እስከ ቅርብ ጊዜ ድረስ አልተለወጠም። ለምን አላስረክበም? እንግዲህ ቅድምም ለማንፋት እንደሞከርኩት የፖለቲካል ኮንስኮንስ የፖለቲካል ናጌጁም አለ የፖለቲካል ውጤቱ ጠንቁ ዳስዘወድ ጠንቁ ለኢትዮጵያ መንግስት በጣም ይከብዳል። አንደኛ ባድመ ያ ሁሉ ህዝብ በኢትዮጵያ በኩልም ሆነ ኤርትራ መንግስትም እስካሁኑ የእኛናት በሚል የበጋ ባኛ ጥያቄ ብዙ ወጣቶች በሁለቱም አቅጣጫ አልቀዋል። እና ይህንን ለቅቆ አስረክቦ መውጣት ቶታሊ ወዲያውኑ የራሱን ይዞ ጠንቅ በትግራይ ክልል ህዝብ በመሪውን ፓርቲ የመሰንጠቅ እንደገና የመሰንጠቅ አንደኛው በነገራችን ላይ የመሰንጠቁ መንስኤው ይሄ ነው ለማለት ያስችላል። በኋላ በኋላ በህወሓት ውስጥ የተፈጠረው ትርምስ ማለት ነው፣ ያን ጊዜ አዎ፣ የፈነዳ ነገር ነው። ለምሳሌ የጦርነቱ ሲጠናቀቅ፣ በኢትዮጵያ አሸናፊነት ነው የተጠናቀቀው። ገፍቶ እንደልበል እስከ ባሬንቱ እስከ ላይ ድረስ የተወሰነ አርሚ ደርሷል። እስከ ፎርቶና ፎርቶ ደቡብ ድረስ የኢትዮጵያም አርሚ ደርሷል። ፎርቶ ኳደር ነው ማለት ነው። በዛላንበሳ በኩል ነው የሚሉኝ አዎ ተመለሱ የሚል ትእዛዝ በነበረው ጠቅላይ ሚኒስትር ተሰጥቶ ኢትዮጵያ አርሚ ሲመለስ ያኔ ሁሉ ቅሬታና ኩርፊያም ነበረ። ለምን የዚህ ሁሉ ችግር ጠንቅ ኤርትራ ያለው መንግስት የፕሬዚደንት ኢሳያስ አፈወርቂ በድፍ በገፍቶ የመጣ የተነሳ ጦርነት ሰበብ ነው እና ይህንን ጦርነት ካልተቋጨ ዘላለም ምን ከምን የተጠጋ ቁልቋ ዘላለም ያለቅሳል እንደሚባል ይህ አሁንም አስራ ስድስት ዓመት እናወረዋለን ያ ስርአት ካልተለወጠ ኢትዮጵያና ኤርትራ ህዝብም እፎይ አይልም፣ ኢትዮጵያ ህዝብም እፎይ አይንልም የሚል አቋም ነበር። በአካዳሚውም በተወሰኑ ሚሊተሪ ጀኔራሎችም አካባቢ ራሱ በሚሊቴሩና በህዋት አካባቢና በኢፒአርዴፍ አካባቢ ራሱን የቻለ የመስጠንጠቀው አደጋ የተጀመረው ያኔ ነው እና የሆነው ያለፈው አልፏል። ኢትዮጵያ ሰራዊት ቶታሊ ተመለሰ፣ ተመልሶ ወደ ቦታው ገብቷል። ባድመን ኦፍኮርስ ተቆጣጥረውታል። እሱ ብቻ አይደለም ብዙ ቴሪቶሪዎች ብዙ ግዛቶች የኢትዮጵያ ሰራዊት ተቆጣጥሯዋል። በወቅቱ የዩናይትድ ኔሽንስ ሚሽንን ኢትዮጵያን ኤሪትሪያ እሱ ኮ ዩናሚ ነው ያን ጊዜ ባል የነበረው። ዩናሚ ዩናሚ ሲመጣ እኮ ነው ኢትዮጵያ ሰራዊት እያስረከበ የወጣው ከኤርትራ ግዛት እንጂ በሙሉ ገብቶ የኢትዮጵያ ሰራዊት ኤርትራ ግዛት ውስጥ ነበር ያለው። እንደገና መርሳት የሌለብን እኮ የቴምፕራሪ ሴኪሪቲ ዞን ቲ ኤስ ዚ የሚባለው ሲቋቋም ተደርጎ በማይታወቅ ሁኔታ በዩናይትድ ኔሽን ፒስ ኪፒንግ ሚሽን ታሪክ በሙሉ ዩናይትድ ኔሽንስ ሰራዊት እኮ የሰፈረው ኢትዮጵያ በጠየቀችው መሰረት የኤርትራን ግዛት አለዛ ለቀን አንወጣም በማለት ሀያ አምስት ኪሎ ሜትር ውስጥ እኮ ኤርትራ ውስጥ እንጂ ኢትዮጵያ ውስጥ አልነበረም የዩናይትድ ኔሽንስ ሰራዊት የሰፈረው። ይሄ ሁሉም ያሳየው የኢትዮጵያ አሸናፊ ሰራዊት ያንን ቦታ ይዞ ለዩናይትድ ኔሽንስ ሰራዊት እኮ ነው እስከታች ቦሬ ድረስ ከላይ ከጾሮና ጀምሮ እያስረከበ እያስረከበ እያስረከበ የወጣው። ከዛ በኋላ ነው ዩናይትድ ኔሽንስ ስራውን የጀመረው። ኤርትራ መንግስትም ከኢትዮጵያ መንግስት ጋር እኮ ሲፈራረሙ አቶ ኢሳያስ ያውቁታል፣ በግልጽ ያናገሩት እንጂ የአቶ ኢሳያስ መንግስት በግልጽ የማይጻፈው ምንድን ነው? የኢትዮጵያ ሰራዊት እየለቀቀ ዩናይትድ ኔሽን እያስረከበ እየለቀቀ እያስረከበ እያስረከበ ነው፣ እታች ድረስ ቅድም እንዳልኩ ቡሬ ድረስ አስረክቦ ዩናይትድ ኔሽንስ ስራ ነው የጀመረው። ሰላም ይጠበቅ የነበረው ኢትዮጵያ ግዛት ውስጥ አልነበርም። ሀያ አምስት ኪሎ ሜትር ሀያ አምስት ኪሎ ሜትር ማለት አስራ አምስት ነጥብ አምስት ማይል ድረስ ገብቶ ነው። ይሄ እንግዲህ የአልጀርስ ስፔስ አግሪመንት ራሱ አንዱ አንቀጹ ይሄ ነው የሰላሙ ስራ የተሰፈረው እና ይህን ነው። ይሄ ሁሉ አለና ኢትዮጵያ ብዙ ዋጋ ከፍላለች ለማለት ነው። ያንን ሁሉ ትተው ያንን አሸናፊ ስራ የት ወጥቶ ብዙ ግዛት ተይዞ ብዙ መስዋዕትነት ተደርጎ እንዴት ጦሱም ኢግናት ያደረገው የባድመ ጉዳይም በመሆኑ እንዴት የኢትዮጵያ መንግስት ለቀን እንወጣለን፣ ራሱን የቻለ መዘዝ ይመጣዋል በሚል ስጋትና ፍርሀትም ባዘለ ሁኔታ ያው ውሳኔ ሳይደረግ ሲንከባለል አሁን ደርሰን ያው አሁን እዚህ ደረጃ ነው ነው ማለት ዶክተር ብሩክ፣ ወደዚህ ወደ ጠየቅኩት ጥያቄ በቀጥታ ወደሚወስዱ ንግግሮች ትንሽ ዘግየት ብለን እንመለሳለን። እስቲ ወደ ዶክተር ተስፋ ማርያም ማህሪ ደግሞ ልመለስና ወደ ለንደን። ዶክተር ተስፋ ማርያም ለመሆኑ እርሶ በዚህ አጀንዳ ላይ በዚህ ጉዳይ ላይ ምን ያህል ሰርተዋል? ምን ቅርበት አለዎት? በጣም አመሰግነው ሰለሞን። ዶክተር ብሩክ ያቀረቡት ትንተናም በጣም የሚደነቅ ነው። ትንሽ ለዚሁ ዶክተር ብሩክ ያሉት ነጥቦችን አንዳንድ ምላሾች መስጠት ፈልጋለሁ። በዓላማ ደረጃ አንድ ነገሩን ለመዘዛይሆን ዓላማችን ሁሉ እንግዲህ ያሁኑ ያለውን የእርቁን ሁኔታ ማንጸባረቅ እንጂ እያቺ የነበረችውን የብሶት ጊዜ ያ በጣም አስቸጋሪ ህዝብ እንደ ሽንፈትና አሸናፊና ተሸናፊ ያለው ነገር ብለን ይህንን መግለጽ እንግዲህ የሰዎች እነዛ ያለቀሱት እናቶቻችን ያ የተዘጎታቆለው ህዝባችን በሁለቱም ወገን ያን ነገር በሽንፈት መግለጽ ከሃይማኖትም ይሁን ከእግዚአብሔርም ይሁን ከዓለምም ይሁን ከባህላችንም ይሁን በጣም ደስ ማይል አነጋገር ነው። ምክንያቱም ተሸናፊ የለውም፣ ይኸው እልቂት ነው እና የፖለቲካ ውድቀት ነው። ሁሉም ለዚህ ጉዳይ በሽንፈት ተሳትፍ ያለው። በዚህ ጉዳይ ጀግና ነበርኩ የሚሉት ሰዎች የምን ጀግንነት? ምን ስለገደልክ የገዛ ወገኖችን የማን መሬት ለመያዝ ባድመ የሚባል መሬት ነበረህ ወይ? እዛው ኑሮህ ታውቋለህ ወይ? በጠረፉ አካባቢ የሚኖሩ ሰዎች እኮ ትክክለኛ መሬታቸውን ያውቃሉ። በአያት ቅድም አያታቸው ማን የማት መሬት እንደነበር ያውቃሉ። እነዛ ሰዎች ደግሞ የማንንም እርዳታ አይፈልጉም መሬታቸውን ለማወቅ። አዎ ግን አንድ ጊዜ ዶክተር ተስፋ ማርያም እርግጥ ነው እውነት ነው ያነሱት ነገር ምናልባት ዶክተር ብሮክ ከወታደራዊው እንቅስቃሴ አኳያ ለማንሳት ያነሱት ሐሳብ ይመስለኛል እንጂ በዚህ በኢትዮጵያና በኤርትራ ጦርነት ውስጥ አሸናፊም ተሸናፊም የለም የሚሉ ብዙ ናቸው። ይህንን አስተያየት የሚሰነዝሩ እና ይህንን ዶክተር ብሩክም የሚካፈሉ ይመስለኛል። ይህን የሚጋሩ ይመስለኛል። ይህን በጣም ይገባኛል፣ በጣም ይገባኛል። ያችን ነገር እንኳን ስለ አነሷት ብቻ። ምክንያቱም ለዶክተር ብሩክ አላማቸውን በጣም እንትን ሆነኛ ሲጀመርም ራሳቸው እንግዲህ በጣም ጊዜው ደርሰዋል። ቆራጥ ውሳኔ ተወስደዋል። ይህን ነገር ሲጉላላ የቆየው ቆራጥ ውሳኔ ስላጣ ነው ብለው እኮ ያኑት ትክክለኛውን ስዕል ሰጥተዋል። ግን አንዳንድ ሰዎች ከዚህ ኢንተርቪው የሚመጣው ትንሽ ጥቅሶችን ወስደው ከዚህ ኢንተርቪው አሁን አይ ኢትዮጵያ አሸንፋ ያለች ከአሸናፊነት ምንጋጋ ሽንፈት ያመጣን ነው የሚል ነገር እንዳይነሳ ነው ይችን ነገር ለማለት የፈለኩት እንጂ ዶክተር ብሩክ ያሉትን አላማ በፍጹም አልዘነጋውም። ብቻ ግን አንዳንዴ ከዚህ ኢንተርቪው አንዳንድ ሰዎች ያችን ነገር ወስደው ይህንን ያገኘነውን እድል እንዳይነጠቅብን ለማለት ያህል ነው የተናገርኩት። ብቻ ግን አሁን መልኩን ለማያዝ ይህንን ጉዳይ መጀመሪያ፣ እኔ እንግዲህ ኤርትራ ነው የተወለድኩት፣ ኤርትራ ነው ያደግኩት፣ ከመሀል ሀገር ሰዎች ጋር ነው የተማርኩት፣ አስመራ ዩኒቨርሲቲ እስካሁን ድረስ ባለፈው ከሁለት ሳምንት በፊት አዲስ አበባ ነበርኩ እስካሁን ድረስ እንደ ድሮ ፍቅራችን የመጀመሪያው መቼ ነው አስመራ የምንገናኘው እያልን ነው። አዲስ አበባ ሄጄ የድሮ ጓደኞችን ሳላገኝ እና እንዴት ነው በእኛ እድሜ ዝም ብለን የሁሉ ሕዝብ የተለያይቶ እያለ የሁሉ ጥፋት እያለ እኛ ይህን ያህል ፊደል ቆጥረን እድሜም አሁን አንዳንዶቻችንም ጸጉራችንም ቀይረን ለምንድን ነው ዝም ብለን የምናየው? ለምን አንመሰክርም? ለምን ስህተት አንልም? ለምን የምንባባለው እና በኤርትራ ያደገ ሰው የጦርነት ብሶትን በደንብ ነው የሚያውቀው። እኔ ሰዓት ግን እንግዲህ የኤርትራ ጦርነት ለሰላሳ አመት ተደርጎ ከሆነ እኔ በዛው ጦርነት ጊዜ ተወልጄ በዛ ጦርነት ጊዜ ያደግኩ ሰው ነኝ። እኔ ያደግኩበት አካባቢ ብዙ ጊዜ የኖርኩበት ከረን የሚባል አካባቢ ነው። ከረን እንግዲህ ሁሉ የቀይ ኮከብ ዘመቻ ሲደረግ ወደ ናቅፋ ሲካሄድ የነበረው ሰራዊት የህዝቡ የከረን ህዝብ አስር እጥፍ የሚሆን ሰራዊት ነው የነበረው። አስታውሳለሁ የሚሉትን ነገር ዶክተር ተስፋ ማርያም እኔ ወጣት ሪፖርተር ሆኜ ለኢትዮጵያ ቴሌቪዥን ስዘግብ የጦር ቀጠና ሪፖርተር ነበርኩና እርሶ ወደሚሏቸው አካባቢዎች ሁሉ ተንቀሳቀሽ ሳይ ነበርና ትክክል ነው የሚናገሩት ነገር ያን ጊዜ የነበረው የጦር እንቅስቃሴ እጅግ አስከፊና ግዙፍ ነበር እና ከዛው አልፈን እንግዲህ ከዛው አልፈን በዛው እድገት አልፈን የዘጠና አንድ ወይም ናይንቲን ናይንቲ ዋን የሚለው የደርግ መውደቅ ጊዜ ሁላችንም አይተናል በዛው ጊዜ ስናይ እንግዲህ እንደ የኔና የኔ ጄኔሬሽን ቃል የገባ ነው እንግዲህ የታሪክ ጊዜ ነው እና የታሪክ እዳ ነው እና ከሀይለ ስላሴ የተወረሰ ና በደርግም የተባባሰ የኤርትራ ጉዳይ እዚህ ደረስ እና የኤርትራ ህዝብ በነፃነት ወይም ሁለት የራሱን ሀገር በማቆም ነገሩ እልባት አግኝተዋል እና የእኛ ትውልድ ምንድነው አስተዋጽኦ ምን ነው የምናደርገው እንግዲህ እነዚህ ሁለት ህዝቦች እንዳይለያዩ ብለን ቃል ገብተን የተነሳሳን ያን ቃል ከገቡ ሰዎች አንዱ እኔ ነኝ ለዚህም እዚህ እንግሊዝ ሀገር ከመጣሁ በኋላ የእኔ ፒኤችዲ የሠራሁት በኢኮኖሚክ ኢንቴግሬሽን እንደሆነ ኦፍ አፍሪካ ብሎ በትክክል በተለይም አንከር ኢትዮጵያ እንደ አንከር ሆና የሰላም ዋና መሰረት ሆና ማለት ነው ዋና መሰረት ሆና መልህቅ ነው የሚባለው ሆና የአፍሪካ ቀንድን ህዝብ አብሮ ለማምጣት ችሎታ አላት። ልክ ጀርመን በብዙ አውሮጳ የተደረጉት ውጊያዎች መሰረት ሆና እንደነበረችው፣ በኋላ ግን የአውሮጳ ህብረት ሲመጣ ዋናው መልህቅ ጀርመን ሆና የአምሳ የስልሳ ዓመት ሰላምን ሰጥታ አውሮፓን ወደ ህብረት እያመጣች እንደሆነች፣ ኢትዮጵያም ይህን ሮል ልታደርግ ትችላለች። ምክንያቱም ሁሉም ኢትዮጵያ ትልቅ ሀገር ስለሆነ እየፈራ ነው የሚኖረው። ኤርትራም ከኢትዮጵያ ጋር ትፈራለች፣ ጅቡቲም አንዳንድ ጊዜ ኢትዮጵያን ትፈራለች፣ ሶማሊያም እንደዛ ትፈራለች። ለምን? የኢትዮጵያ ትልቅ ሀገር ስለሆነ ታሪካዊ ሀገር ስለሆነ እና በዚህ መሰረት አሁን ይህን የመፈራራት ሁኔታ አልፎ ይች ትልቅ ኢትዮጵያ የሁሉም መልህቅ ሆና የሰላም እና ሁሉን አብሮ ለማምጣት ትችላለች ብዬ ነው እኔ የጻፍኩት። ግን በጣም የሚያሳዝነው ነገር ውጊያው እኔ ፒኤች በሚጨርስበት ጊዜ ውጊያው ተጀመረ። ውጊያው ሲጀመር እንግዲህ እዚህ ለንደን ሆነን የሰላም ነገሮችን ለማንሳት አስቤያለሁ። አንዳንድ ጊዜ በኢንተርኔትም ስታገኙት በሜይ ሀያ ናይንቲን ናይንቲ ኤት የሚለው ውጭ ያለ ነው። ሰዎች ለምን ፈርመን እነዚህ ሁለቱ መንግስታቸው አብረን አናመጣም ብለን ሞከርን። ግን ዋናው ነገር የሆነው እዛው ያየሁት ነገር ሁለቱም መንግስታት ለህዝብ ተጠያቂነት፣ ለህዝብ ተገዥነት አልነበራቸውም እና እርስ በርሳቸው በነበረው መለያየት፣ እርስ በርሳቸው በነበረው የስልጣን ሽኩቻ፣ በመጨረሻ ሁለቱም ህዝቦች ይህንን ነገር እንዲከፍሉ ተገደዋል። ዋና ዋናው ነገር በኢትዮጵያ ውስጥ የነበረው በተለይ ደግሞ በቲፒኤልኤፍ የነበረው የስልጣን ሽኩቻ መለስ የነበረውና እነስዬ የሚሞሩት የእነዚሁ ሽኩቻ ነው እዚህ ያደረሰን የሚል ግምት አለ። ያ ግን ታሪክ ሆኖ በዛው የመጣውን ክሳራ አሁን የሁለቱን አገሮች ክሳራ ነው ብለን ወደ መጀመሪያው የነበረው የተስፋ ጊዜ ከዚህ ተምረን ሞትና ግድያ የሌለበት ቀጠና የሚመሰረትበት ተስፋ ስለተገኘ እዚህ ሁላችን መተባበር አለብን በሚለው በዛው ብዘጋው ይሻላል። አመሰግናለሁ። ዶክተር ብሩክ የሚያክሉት ነገር አለ? እሺ፣ አዎ፣ ባጭሩ መቼም ወንድሜ ዶክተር ተስፋ ማርያም ከሞላ ጎደል ያሉትን እስማማለሁ። የጥያቄው ይዘት ሆኖ ታሪካዊ ሆኖ ባድመ እንዴት ናት የሚለው ላይ ሆኖ ወደዛ ዝርዝር ጉዳይ ያው ፋክት ነው እውነት ነው ገባን እንጂ ዋናውማ እዚህ የምንገናኘው የምንመካከረው በእነዚህ ሁለት ወንድማማች ሀገሮች ሰላም እንዴት እንደሚመጣ እርቅ እንዴት እንደሚወርድ አብረን ደግሞ ወደ ፊቱን ህይወታቸውን ሁለቱም ህዝቦች በጋብቻ፣ በቋንቋ፣ በባህል፣ በታሪክ አንድ ደም የሆኑትን እንዴት ጎን ለጎን አብረው ተጋግዘው እንዴት እንደሚያድጉ እንዴት እንደሚኖሩ ለመቀየስ ነው ይሄ። እኔ ከእርሶ ጋር ከሚሉት ጋር መቶ መቶ ጋራለሁ። ላረጋግጥ እፈልጋለሁ ለወንድም ዶክተር ተስፋ ማርያም ዶክተር ብሩክ በዚያው እንዲቀጥሉልኝ የምፈልገው ቅድም ጥርጣሬውን ገልጸዋል። አሁንም ቢሆን የጠቅላይ ሚኒስትሩ መግለጫ ወይም የኢትዮጵያ መንግስት ውሳኔ ችግሮች ሊገጥሙት እንደሚችሉ የሚያመላክት ጥርጣሬውን ገልጸዋል። በእውን ተግባራዊ ይሆናል ወይ? በእውን ኢትዮጵያ በአልጀርስ ስምምነት መሰረት ተገዝታ እርምጃ ትወስዳለች ብለው ያስባሉ? ምን ትርጉም አለው የጠቅላይ ሚኒስትሩ መግለጫ? በጣም ትልቅ ትርጉም አለው። ምንድነው ለመቀበል ነው ሁሌ የሚከብደው ለአካባቢው ሰው፣ ለገሩም ዜጋ፣ ለመሳሰሉ ግን በቅልብ ቦላ መቀበል ከመጣ ጊዜውም በጣም እየረዘመም ስለሄደ የመቀበሉ ሁኔታ በደንብ ሬዞናንስ ይባላል፣ ታች ድረስ ሊወርድ ይችላል ነው የምለው። ይሄ ተግባራዊነቱ አይቀር ነው፣ ግን ይሄን ለማድረግ ታች ድረስ ሲሉ እስከ ትግራይ ህዝብ እስከ ባድመ ህዝብ ድረስ ማለት ሆነው? አዎ በተለይ የተጎዳው ህዝብ እዛው የተለያየው ህዝብ በዚህኛውም ሳይድ፣ በዛኛውም ሳይድ ማለቴ ነው እና እና ነገሩ ፕሮሰሱ ቀልቀላል አይሆንም። ይህን ለማድረግ እንግዲህ ያነገር አለ ቴክስቱ ቱታንጎ ላለ ሁልጊዜ በተለያዩ ምምስል ላይ አዎ ለመደነስ ሁለት ሰው አብሮ መሆን አለበት፣ ያስፈልጋል። አሁን ከአስመራ ምላሽ ያስፈልጋል። ከአስመራ ምላሽ ያስፈልጋል ስል ይኸው መጽሐፉም ዝም ምኑም ዝም እንደሚባለው ነው። እርግጥ ሁለት ቀን ሆኗል፣ አሁን አርባ ስምንት ሰዓት ትንሽ ፍንጭ እንኳን የመስጠት ሁኔታ ያስፈልጋል። በዝርዝር እንኳን ሌላው ቢቀር አይተን እንመለስበታለን የሚል ጉዳይ ምናምን ያስፈልጋል። ሰለሞን ያዘጋጀ ውይይት ጥሩ ነበር። ውይይቱ ግን አልተቋጨም፣ አልተጠናቀቀም። በነገው ምሽት ይቀርባል። በተጨማሪም በዌብሳይታችን አምሃሪክ ዶት ቪኦኤ ኒውስ ዶት ኮም እንዲሁም በፌስቡክ አት ቪኦኤ አምሀሪክ ማግኘት ይቻላል። እንዲሁም በትዊተር ሃሽታግ ቪኦኤ አምሐሪክ ብላችሁ ተከተሉን፣ ተነጋገሩ። ለሞባይል ስልኮቻችሁ ታብሌቶችና መሰል መሳሪያዎቻችሁ የቪኦኤን አፕ በነጻ ጭናችሁ ዝግጅቶቻችንን በቀላሉ ማግኘት ትችላላችሁ። አየር ላይ በአጭር ሞገድ በ19ና በ25 ሜትር ባንድ እንዲሁም በናይል ሳት ቪኦኤ 24 ላይ ነው የምንገኘው። እያስተናገድናችሁ ያለነው ጽዮን ግርማና ሶሎሞን አባተንን። ወደ ተከታዩ ዝግጅታችን እንሸጋገር። ብርጋዴር ጄኔራል አሳምነው ጽጌ ይናገራሉ። ያሳለፍነው ሳምንት ወታደራዊና የደህንነት ሹምሽር የተካሄደበት ሳምንት ነበር በኢትዮጵያ የኢትዮጵያ ጦር ኃይሎች ጠቅላይ ኤታ ማዦር ሹም የነበሩት ጀነራል ሳሞራ ዩኑስ ተሸኝተው በቦታቸው ጀነራል ሰዓረ መኮንን ተሾመዋል። የብሔራዊ መረጃና ደህንነት አገልግሎት ዋና ዳይሬክተር በነበሩት በአቶ ጌታቸው አሰፋ ምትክ ጀነራል አደም መሐመድ ተሾመዋል። ከዚህ ሹምሽር በተጨማሪ ወታደራዊ ማዕረጋቸው ተገፎ ከሠራዊቱ ተባረው የነበሩትና ለዘጠኝ ዓመታት ታስረው የቆዩት የቀድሞው የመከላከያ ዩኒቨርሲቲ ፕሬዝደንት ብሪጋዲየር ጀኔራል አሳምነው ጽጌና ማዕረጋቸው ተገፎ የነበሩት የቀድሞው የኢትዮጵያ አየር ኃይል አዛዥ ሜጀር ጀነራል አለምሸት ደግፌ ማዕረጎቻቸው ከነሙሉ ኮከቦቻቸው ተመልሰውላቸው ጡረታቸው እንዲከበርላቸው ተወስኗል። ጽዮን ግርማ ለዛሬ የመከላከያ ዩኒቨርሲቲ ፕሬዝደንት የነበሩትን ብሪጋዲየር ጀኔራል አሳምነው ጽጌን ለእሁድ ምሽት እንግዳነት ጋብዛ አወያይታቸዋለች በመጀመሪያ ብርጋዴር ጄኔራል አሳምነው ጽጌ ለቃለ ምልልስ ፈቃደኛ ስለሆኑ በጣም አመሰግናለሁ የዛሬው እንግዳችንን እንግዲህ አጠር አድርጌ ለአድማጮቻችን ለማስተዋወቅ ብርጋዴር ጄኔራል አሳምነው ጽጌ ወታደራዊ ማዕረጋቸው ተገፎ ከሰራዊቱ ከተባረሩ ከሁለት አመት በኋላ በመፈንቅለ መንግስት ሙከራ ተከሰው ከሌሎች ጄኔራልና ኮነሬሎች ጋር የእድሜ ልክ ተፈርዶባቸው ነበር። ዘጠኝ ዓመት ከታሰሩም በኋላ አሁን ከእስር ከተለቀቁ ሶስት ወር ከ አስራ አምስት ቀን ሆኗቸዋል። ባሳለፍነው ሐሙስ ደግሞ ማዕረጋቸው ከነ ሙሉ ክብሩ ተመልሶ ጡረታቸው እንዲከበርላቸው ከተደረጉ ሁለት ጄኔራሎች መካከል አንዱ ናቸው። በቤተ መንግስት በተደረገ ስነስርዓት ላይም በክብር ተሸኝተዋል። ወደ ውይይቱ ከመግባታችን በፊት ታሪኮትን እንመልከት። መምህር ነበሩ። ወደ ትግል ከመግባቱ በፊት የት ነበር የሚያስተምሩት? መቼና እንዴት ነው ወደ ትግል የገቡት? መጀመሪያ እድሉን ስለሰጣችሁኝ በእጅጉ አመሰግናለሁ። እኔ ወደ ትግል ከመቀላቀል በፊት ላስታ አውራጃ ይባል በነበረ አካባቢ ላሊበላ ሀይስኩል ነው ተምሪ ኦረዲ የዳሰኛት ላይ ያጠናቀቅኩት። ከዚያ በኋላ ያው በቅርብ በሚገኘው የደሴ መምህራን ማሰልጠኛ ተቋም መምህር ሆኜ በገጠሪቱ የወሎ አካባቢ ለአንድ አራት ዓመት አገልግያለሁ። ከዚያ በኋላ በሺ ዘጠኝ መቶ ሰማንያ አንድ መጨረሻ ነሐሴ ላይ ትግሉን ተቀላቅያለሁ። ትግሉ ያው ወታደራዊና ፖለቲካዊ ስልጠናዎችን ወስጃለሁ። ከዚያ በኋላ ያው ለመጀመሪያ ጊዜ አዋሽ ክፍለ ጦር በሚባል ድሮ ሂድን አሁን በአድን በሚባለው በተደራጁት ሁለት እና ሶስት ክፍለ ጦሮች ውስጥ አንደኛው ሰራዊት ውስጥ ሆኜ አገለግል ነበረ። በኋላ ያው ለአጭር ጊዜ ደግሞ ከወታደራዊ ተቋማቱ ወጥቼ የሕዝብ አስተዳደር ውስጥ የአውራጃ የሽግግር መንግስት ተወካይ፣ ከዚያ በኋላ ደግሞ በወረዳ መዋቅር ውስጥ የወረዳ አስተዳዳሪ ሆኜ አንድ ስምንት አመት ካገለገልኩ በኋላ ክልሉ ስራ አመራር የአማራ ክልል ማለት ነው። ሲፈጠር የዚያ ስራ አስተባባሪ በመሆን ለሶስት አመት አገልግዬ የኢትዮ ኤርትራ ጦርነት በተጀመረበት አካባቢ ቀድሞ ያው ከወታደራዊ እንቅስቃሴ ልምድ ጋር ተያይዞ ያግዳጅ ሰዎችን በማስፈለጉ ከክልሉ ወደ መከላከያ ከተላኩት ሁለት ሰዎች መካከል አንደኛው እኔ ነኝ። እንግዲህ ው የወታደራዊ በአብዛኛው ከዚህ የሚነሳ ይሆናል ማለት ነው። የዛን ጊዜ በኢትዮ ኤርትራ ጦርነት ጊዜ ወደዛ ተላኩ። እርሶ ግን አልተመለሱም፣ እዛው ቀርተው እንደውም ወደ አሜሪካን ሀገር የትምህርት እድል አግኝተው መሄዶት ይነገራልና፣ ለምንድን ነው እዛው የቀሩት የነበረው ወደ አስተዳደር ስራ ያልተመለሱት? ከዛ በኋላስ ምን አይነት ስልጠና ነው ያገኙት አሜሪካን ሀገር ውስስ አብሮ የሚፈጠርና እንዲሆን የሚፈልጊው ነገር ይኖራልና ቀደም ሲልም አዋሽ ክፍለ ጦር ውስጥ የሰራዊት አባል በነበርኩበት ጊዜ ያው በውትድርና ስራ ለማገልገቱ ፈቃደኛ ነበርኩኝ ከዚያም በኋላ በዚህ አጋጣሚ ደግሞ ጦርነቱ እንደጀመር ስቀላቀልም በዚያው የመቀጠሉ ፍላጎት በውስጤ አድረዋል ሀገርን ወገንን ማገልገል ህይወቴ ውስጥ ትልቅ ቦታ የሚሰጠው ስለነበረ በዚያ መንገድ ቀጥዬበታለሁ እና በዚያም መንገድ ከቀጠልኩ በኋላ ለኢትዮጵያ ለመጀመሪያ ጊዜ የአሜሪካ መንግስት አንድ እድል ሰጥቶ ነበረ ይሄ በንጉሱ ጊዜ አልነበረም በደርግም ጊዜ አልተሰጠም ለመጀመሪያ ጊዜ የዚህ እድል ተጠቃሚ የሆንኩት እኔ ነኝ ይህኛውም ፔንስልቬኒያ የሚገኝ የሚገኘው የዩናይትድ ስቴትስ አርሚ ዋር ኮሌጅ ነው። ለመጀመሪያ ጊዜ ነው ይሄን ድል የሰጠው እና እዚያ አንድ አመት ከስድስት ወር ቴክሳስ፣ አንድ ስድስት ወር እዚያ ደግሞ አንድ አመት ከፍተኛ የሆነ ወታደራዊ ትምህርትና ስልጠና ወስጄ ወደ አገር ቤት ተመልሼ የመከላከያ ዩኒቨርሲቲ ያሉ ኮሌጆችን የሚያስተባብር ዩኒቨርሲቲ ስለነበረ የእሱ ኃላፊ ሆኜ ነው የቀጠልኩት። ወታደራዊ ስልጠናውን ካገኙ በኋላ የመከላከያ ዩኒቨርሲቲ ፕሬዚዳንት እስከ መሆን ደርሰዋል። ዩኒቨርሲቲ፣ ይሄ ዩኒቨርሲቲ እንዴት ነበረ የትምህርት እድል የሚሰጠው ለመማር እድሉን የሚያገኙ ወይም እድሉ የሚሰጣቸው ተማሪዎች የሚመለመሉበት መደበኛ የሆነ በሀገሪቱ ያለ የትምህርት ሚኒስቴር አሰራር ነው ወይስ እንዴት ነበረ? አምስት ተቋሞች ነው ኦልሬዲ በመከላከያ ዩኒቨርሲቲ ውስጥ የነበሩት ተቋሞች። እነኚህ ተቋሞች ትምህርት ሚኒስቴር የሚያወጣቸውን ሰርቶች አሟልተው ከዚያ በላይ ደግሞ ለወታደራዊ ስልጠና ብቁና ፍላጎት ያላቸው የሀገሪቱ ወጣት ተማሪዎች ናቸው የሚመለመሉ። በሁሉም ክልሎች ይህ እድል ይሰጣል። ይሄን ድል እንግዲህ ለማብቂያ ስልጠናዎች ተሰጥተው ተጨማሪ ድጋፍ ተደርጎላቸው ኢንጂነሪንግ ኮሌጅ፣ ጤና ሳይንስ ኮሌጅ፣ ሪሶርስ ማኔጅመንት ባል አንድ ፋካልቲ ነበረን። እሱም ጋር ሜጀር ጀረም ቴክኒካል ኮሌጅ ነበረን። ለዚህ ብቻ ብቁ የሆኑትን ትምህርት ሚኒስቴር መስፈርት መሰረት እየታገዙ የሚመጡበት ሁኔታ አለ። ከዚህ ውጭ ልዩም ድጋፍ ተደርጎላቸው የሚካቱት ተማሪዎች ይኖራሉ። ከመከላከያ የሰው ኃይል ጥረት ጋር ተያይዞ ዋናው ዓላማው የመከላከያን ክፍተቶች መሙላት ስለነበረ፣ ይሄንን ለመሙላት ያው እንግዲህ መስፈርቶቹንም እንደ ሁኔታው እያሻሻሉ ተጠቃሚ ለማድረግ ያው ጥረት ይደረግ ነበረ። በአብዛኛው ያው መስፈርቶቹ የሀገራችን ትምህርት ሚኒስቴር መስፈርት ሆነው ያው የሚያገለግሉ ነበሩ። እንግዲህ ከነበርኩበት ጊዜ ድረስ በዚህ ዩኒቨርሲቲ ኃላፊነት ላይ ያሉ ነው ማዕረጎት የተገፈፈው ና ስራ ያቆሙት ለምንድን ነው? ማዕረጎት የተከፈፈው እንግዲህ ይሄኛው ብዙ ታሪክ ይኖረዋል። አንዳንድ ብድቅ ሞሽም በመካከሉ ይኖራሉ እና በአብዛኛው ያው ጠቅላላ ያለው የሰራዊት ሁኔታ የሚታወቅ ነው እና እዚያ ጋር አንዳንድ የማስተካከያ የማሻሻያ ወይም ደግሞ ነገሮችን የበለጠ ሀገራዊ ጠቀሜታ በሚኖራቸው መንገድ እንዲቀጥሉ ለማድረግ ያው የሚደረጉ ጥረቶች ይኖራሉ። በዚህ መካከል ደግሞ ግጭቶች፣ አንዳንድ ኮንፍሊክት ኦፍ ኢንተረስትስ እንዲሆን የሚፈለገው ና አክቹዋሊ የሆነው የሚሆነው ነገር አለመጣጣም ያጋጥማል እና በዚህ መካከል ያው ሌሎችን ሀገራዊ ምርጫዎች ምናምን ተጨማምረውበት ያ የተፈጠረው ቀውስ አንዳንድ ወገኖችን የበለጠ እንድንጎዳ አጋልጦ የሰጠበት ክስተት እንዳለ እንረዳለን። አንድ ወይ ደግሞ ከዚያ ብቻ የተያዙ ሁኔታዎች ሳይሆኑ ሌሎችም ተጨማምረው ያው የተፈጠረ ውጤት ይመስለኛል። ለጊዜው ከዚህ በላይ ለመሄድ ትንሽ ይቸገር አለሁ። አዎ፣ እንግዲህ እኔም ከመልሶት ለመረዳት እንደሞከርኩት የተደፋፈነ ና የተሸፋፈነ እንደሆነ ይሰማኛል። ነገር ግን እንደው ግልጽ ለማድረግ ያህል የተወሰነ ማብራሪያዎችን ቢሰጡን ገፋ አድርጌ ልጠይቆት ነው። መግቢያ ላይ ታሪኮትን እንደነገሩን፣ በተለይ ደግሞ አሁን ለመጀመሪያ ጊዜ አሜሪካ ለኢትዮጵያ ወታደራዊ ትምህርት እድል ስትሰጥ የመጀመሪያ ተጠቃሚ ነበርኩ አሉ። በፊት በወሎ በአስተዳደር ስራ ላይም እያሉ ተፈልገው የተጠሩ ጄኔራል እንደሆኑ እየገለጹልን ነው እና እነዚህ ነገሮች የማዕረግ መገፈፍን ሊያደርስ የሚችል ነገር ምን ብርቱ ጉዳይ ቢሆን ነው? ያ እንደዚያ ይሆናል የሚል የሁላችንም እምነትና ግምት ፈጽሞ አልነበረም። ምናልባት ከምርጫና ከሕዝብ እንቅስቃሴ ጋር ተያይዞ ምናልባት እዚያም ውስጥ ትንሽ የተለያየ አመለካከት ይኖራል ተብሎ በስጋትም ታይቶ ሊሆን ይችላል። ከዚህ ውጭ ደግሞ ነገሮች ሌላው አካል የሚያቸውን እኛ ልናያቸው አንችልም። ሆኖም ግን የተወሰደው ድምዳሜ እና የተደረሰበትን ፍጹም ፍጹም ስህተት የአንድ ሀገር የሰራዊት ሂደትና ሕግጋቱን ትንሽ ተቃውሞ ተጻሮ የቆመ ውሳኔ ነው የተሰጠው። ይሄ እንግዲህ በጊዜው ነገሮችን ለማስታገስ ለማሻሻል ወይ ደግሞ ሌላ መንገድ ነገሮችን ለማስተዳደር የተሞከረበት አንደኛው መንገድ ሊሆናል የሚል ግምት አሳድሮ ያለው። ከዚህ ውጭ ግን ለዚያ የሚያበቃ አንዳችን ነገር እንዳልነበረ የግል ማህደራችንም የሰራዊት የታሪካዊ ህይወታችንም መላው የኢትዮጵያ ሰራዊትም አሳምሮ ያውቀዋል ብዬ አስባለሁ። ያም ስለሆነ ይመስለኛል እንግዲህ ለዛሬው አቅም ደግሞ በዚህ ሁኔታ የደረስ ነው። በሰራዊቱ ውስጥ የነበረው ግጭት የእርስ በርስ ሊሆን ይችላል ወይም ደግሞ ያው እርምጃ ተወስዶ ጉዳቱ የኢትዮጵያ መከላከያ ሰራዊት ከውጭ ሲታይ መነሻ የምናደርገው በምናነጋገራቸው ሰዎች የሚሰጡትን አስተያየት ና ሰብአዊ መብት ተቋማት የሀገር ውስጥም የውጭም በሙሉ የሚሰጡትን አስተያየት ነው። ና የኢትዮጵያ መከላከያ ሰራዊት በተለይ ከኢትዮጵያ ውስጥ ከሚደረጉ የተቃውሞ እንቅስቃሴዎች ጋር ከውጭ ያለ ሰው ሲያየው በሚወሰዱት እርምጃዎች የቱንም ያህል እንግዲህ እርሶም ማዕረጎት ቢገፈፍም፣ ውስጥም ያለው ፍጥጫ የቱንም ያህል የተካረረ ቢሆንም፣ የሚሰማው ዝርዝር መረጃ ስላልሆነ የሚወቀስ ተለይ በዜጎች ላይ ይወስዳል በሚባለው እርምጃና በእንደዚህ አይነት ጉዳዮች እራሶትን የቱ ጋር ነው የሚያስቀምጡት? እንግዲህ ዞሮ ዞሮ አንድ የሀገር መከላከያ ሰራዊት የተደራጀበት የተገነባበት የሚሰለጥንበት የሚተዳደርበት የራሱ የሆነ ህግ አለው ከሀገሪቱ ህገ መንግስት የሚሰልቅና እና እንደኝህን አክብሮ የመሄድና ያለመሄድ ጉዳይ ነው። ወታደርን ከሌላው ተቋም የሚለየው ነገር በህግና በስርዓት ፈለግንም አልፈለግንም ለሀገሪቷና ለህዝቡ ሲባል ይሄ ተቋም በዚህ መንገድ እንደ ሌላው አለም ተቋም የሚገነባ ተቋም ነው። አንዱ ችግር ምናልባትም ከህግ ጋር ተያይዞ የሚመጣ የህግ የበላይነትን ህገ መንግስታዊ ስርዓቱን እሱን መነሻ አድርጎ መሄድና ለመሄድ ጋር ያለ ችግር ይመስለኛል። ሁለተኛው እንደ ማንኛውም ሀገር ሰራዊት ያው የአፍሪካ ውስጥ ያለ ታድያ አስፈላጊ ሰራዊት ነው። ድሮ እርሾ ሳይኖር በአዲስ መንገድ የተደራጀ እንትን ነው። ብዙ እንቅፋቶች እና ችግሮች እንደሚያጋጥሙት ግን እሱ ሊገባ ይገባዋል። ብዙ ቶሎ ሬት የሚደረገውም እነኚህ መነሻዎች እንደ በቂ ነገር ስለሚወሰዱ እና ሊለይ መሻሻል እድሉም ወደፊት ይሰፋል የሚል እምነት ስለምናሳድር ነው። ከዚያን ግን እኔ ማየው ወደፊት በርካታ ነገሮች መስተካከል ያለባቸው ከህግ የበላይነት አንጻር ብዙ ስራዎች አሁን እየተሰራ እንዳለ ያንዳንድ ነገሮች እንሰማለን። ከውጭ ግን ህግና ህግ ብቻ አሰራርና አሰራር ብቻ የሚታይበት ተቋም እንዲያገለግል ብዙ ስራን የሚጠይቅ ይመስለኛል። እኛ ገር ያው ዳይቨርሲቲው ሰፊ ነው። በእርግጥ ከኛ ገር ውጭም አፍሪካ ውስጥ በርካታ እንዲህ አይነት ዳይቨርሲቲ ያለበት ሶሳይቲ እንደ ናይጄሪያ ና ሌሎች ሀገሮች እናያለን። እነሱ የሚሄዱበት መንገድ ፒውርሊ ወታደራዊ መንገድ ሲወለዱን ነው። ከዚህ ውጭ የፖለቲካ ጉዳይ ጉዳያቸው አይደለም። ምንም ይሆን ከየትም አንግድምቃ ከየትኛውም ዘር ይወለድ እኛ ጋር የመጣንበት ታሪካዊ ሁኔታም ሌሎች ሌሎች ሁኔታዎች ሄደው በዚያ እንትን ላይ ጣልቃ ማስገባታቸው አይቀርም ና ከውጭ እንደምናየው ብቻ ሳይሆን ከውስጡም ብዙ መሰናከሎችን የሚጠይቅ እንደሆነ እገነዘባለሁ። በዚህ በኩል ያለኝ አስተያየት ከዚህ በሰ የሚሄድ ነው። እንዳነሱት ሌሎች የአፍሪካ ሀገሮች የወታደሩን ሁኔታ ይዘው ነው የሚሄዱት፣ እና ውስጥ ደግሞ ያለ ነገር እንዳለ ጠቆም አድርገዋል እና እንደዚህ ያለ አድሏዊ አሰራር ወይም ደግሞ መከላከያ ውስጥ ሁሉም የየራሱን የየራሱን ዘር ይዞ በዛ ነገር የመሄድ አሰራር ነበረው። አዎ ይሄ ወደፊት ፋርዘር የምንነጋገርበት አጀንዳ ይሆናል። ግን ዞሮ ዞሮ ኦልሬዲ ተጽዕኖ ቀላል እንዳልሆነ መገመት ይቻላል። የለም ብለን ምናልባት አሁን ያለውን ሁኔታ መካድ ይሆናል እና እንዲህ እንዲህ አይነት ነገሮች የመሻሻል የመስተካከል እድሎች ይኖራሉ ከሚል እንጂ ኛ ኦልሬዲ ፈጥቶም ጎልብቶም የሚታይ እንትን ነው። ፕሮባብልም ሌላውም ላይ ጫና እያሳደረ ያለው ያ ሁኔታ ይመስለኛል። አሁን ካለው የአስተዳደራዊና አዲስ አመራር ከማደራጀት ና ንትን ከማድርጋ ያስተካክሉታል የሚል ትልቅ ተስፋ አለ እንጂ ይህ ሁኔታዎች ነበሩበት የለም ማለት ሊሆን አይችልም። የመከላከያ ሰራዊት ሲባል የመከላከያ ሰራዊት እንዳለ ሆኖ በስሩ የሚጠሩ ኦፕሬሽኖች ይኖራሉ። ስም እየተጠቀሱ የሚዘረዘሩ በመከላከያ ሰራዊት ስር በዚህ የመከላከያ ሰራዊት ስር የልጆቻቸው፣ የቤተሰቦቻቸው፣ የዘመዶቻቸው፣ የጓደኞቻቸው፣ የወገኖቻቸው ህይወት በማለፉ ምክንያት አሁን ቤታቸው ቁጭ ብለው በሀዘን ላይ የሚገኙ ሰዎች ይኖራሉ። በተደጋጋሚ ያናግረናልና፣ እነሱ ሰዎች ምናልባት እንግዲህ ቅሬታቸው በቀጥታ ከመከላከያ ሰራዊት ወይም ከታጠቀው አካል ጋር ሊሆን ይችላል። እንደዚህ አይነት ነገሮች በምንድን ነው የሚታረቁት ወይል የፍትህን ማጣት የሚክሰው ያው ፍትህን ማግኘት ነው። ሁልጊዜም ቢሆን ያለፈውን ለማካካስ ባንችልም፣ ወደፊት ግን ስህተቶች እንዳይደገሙ ለማድረግ ተቋሞች እርምት እርምጃ ሊወስዱ ይገባል። መቼም በኃይል እና በኃይል የተሻለ ስራትን ማምጣት ይቻላል ተብሎ የሚያምን መንግስትና ሰራዊት በዚህ ዘመን ይኖራል ብዬ አላምንም። ስለዚህ ተቋሞች እንደተጠበቁ ሆነው ከዚህ በላይ ግን ደግሞ ሰላምን ለማምጣት የጎደለን የፍትህ መታጣትና የሞራልም የአካልም የህይወትም አደጋና ጉዳት የደረሰባቸው ወገኖች የሚካካሱበትን ስርዓት ወደፊት መሻት ይጠይቃል ብዬ አስባለሁ። ለምሳሌ ደቡብ አፍሪካ ውስጥ ተመሳሳይ የሆነ ሁኔታ እኛ ሀገር ባይኖርም፣ ግን ደግሞ ፍትህ በማጣታቸው የእርቅ አፈላላጊ ኮሚቴዎች ተቋቁመው አካል የተለያየ ድጋፍ በማድረግ ላይ እንዳሉ እና እንደነበሩ እንሰማለን። እኛም ጋር ደግሞ ወደፊት ይሄ ሁኔታ የበለጠ እየተጠናከረ ሄዶ ያሳለፉት የተነፈጉ ወገኖች በተለያየ መንገድ ጠዋሪ ቀባሪዎቻቸውን ደግሞ ደጋፊዎቻቸውን ያጡ ወገኖች ብቻ ከሁኔታዎች አለመመቻቸት ጋር ተጽዕኖ ባሰባቸው ወገኖች የተለየ ድጋፍ ወደፊት የሚያገኙበት እድል ካለ ያው የሚመጣው እና የተሻለው ስርዓት ወይም ደግሞ በሂደት ከፍትህ ስርዓት መጎልበት ተያይዘው ከዲሞክራሲያዊ ስርዓት መጠናከር ጋር ተያይዘው የሚታይ ሆነው ነው የሚታይ። ለጊዜው በዚህ መንገድ ህይወት ታቶ ከሆነ ገንዘብ አይመለሰውም። ህይወትን አካል አተንም ከሆነ የአካል ጉዳታችን ገንዘብ ሊያካክሰውና ሊመልሰው አይችልም። የሰው ልጅ ህይወት ውድ ነው። የሰው ልጅ አካል ውድ ነው። በቃ አንዴ ነው የተፈጠርነው፣ አንዴ ነው የምንኖረው። ለዚህ ደግሞ ምድር አንዴ አገልግለን ነው የምናልፈውና ይህን እድል የምንነፈግ ከሆነ የፈለገው ካሳ ቢመጣ ለእኔም ለሌሎችም የተሟላ ምላሽ ይሆናል ብዬ አላስብምና፣ አጠቃላይ ግን ወደፊት የተሻለ ሁኔታ ሲፈጠር ያ ያ ያካክሰዋል ብዬ ገምታለሁ፣ አምናለሁ። ዞሮ ዞሮ የመከላከያ ሰራዊት ያው አንድ ሀገር መጨረሻው ደጀን የሀገር ሉዓላዊነትን የሚያስከብር ከፍተኛ ተቋም ነው። መንግስታትም ደግሞ ለዚህ ተቋም ከፍተኛ የሆነ ሀብት እያፈሰሱ በየጊዜው እንዲበቃ እያደረጉ የሚሄዱበት እና የሚመሩት ተቋም ይሄ ነው። ስለዚህ እኛም ሀገር ጋር አቅማችን የፈቀደውን ያህል የህግ የበላይነት እንዲከበር፣ ሰዎች በብቃታቸው ብቻ ዜጎች የሚለኩበት ተቋም እንዲሆን የማድረግ ጉዳይ። ከሲቪሉ ጋር ያለን ግንኙነት የተበጠሰ ነው ማለት አይደለም። የህዝቡ ስሜት መከላከላ ጋር ይዘ እንገባለን። መከላከያውን ስሜት ህዝቡ ጋር መግባት አይቀርም። ይሄ በህግ ቢደነገግም ተፈጥሯዊ ነው እና ቦርደር ማስቀመጥ አይቻልም። እና ግን በተቻለ መጠን በህግና በህግ የሚሄዱ ጉዳይ ተሰምሮበት ሌሎችንም የበለጠ ሁሉንም ህዝቦች የተሻለ ደረጃ ላይ የሚያደርስ ወታደራዊ ብቃት የመፍጠር ጉዳይ የማያሰልፍ ጥረት ነው የሚሆነው እና ቅድሚያ ዞሮ ዞሮ ለሀገርና ለወገን ሀይልን የማሰለፍ ጉዳይ ትኩረትና ቅድሚያ ሊሰጠው የሚገባ ነው። ጣልቃ ገብነቱንም ሌሎች ነገሮች ካሉ እኚህን ነገሮች አስወግዶ የሚሄድ ጉዳይ ያው በስፋት እንደሚጠበቅ እገምታለሁ። ከዚህ ውጭ ደግሞ ያው ወደፊት የምናያት ኢትዮጵያና እድገት ጋር ተያይዞ እንዲፈጠር የምንፈልገው የታላቅ ሀገር ሰራዊት ለማየት ድሉ ይኖረናል ብዬም እገምታለሁ። ሁለት አመት አካባቢ ቆይተው ማዕረጎት ከተገፈፈ ቆይተው ነው ወደ እስር ቤት የሄዱት። እሱም ደግሞ መፈንቅለ መንግስት ሊያደርጉ ነው በሚል ተከሰው ነው። ስለ ክሱ ሁኔታ ሊያብራሩልን ይችላሉ? እንግዲህ ክሱ ያው ሂደት የሚመለከታቸው አካሎችን ዳይተውታል። ይህ ሁኔታ በዚህ ደረጃ እንድንገኝ እና በዚሁ ውሳ እንዲፍርቀኝ ያደርግምት ሁኔታ ነበረ ብሎ ማስቀመጥ አይቻልም። አንድም ነገር የተፈጸመ ወይም ደግሞ እንደ ክስተትም የታየ ነገር አልነበረም። ግን ዞሮ ዞሮ ያው የፍትህ ሂደቱን እና የፍትህ ስርዓቱን ጥያቄ ምልክት ውስጥ ያስገባ ነው። አንድም ነገር ያላደረገ ሀይል ከአንድ አካባቢ ከሰባስቦ ነው ይሄ እርምጃ የተወሰደበት። የተወሰነው የሞት ሁላችንም የእድሜ ልክ ስርዓት ነው የተወሰነብን በፍርድ ቤት ጎዳ ክዳችሁን ስትከራከሩ ነበር፣ እና ይህንን የቀረበባችሁን ክስ ክዳችሁ ነው ስትከራከሩ የቆያችሁት። በመጨረሻም እንግዲህ ተፈርዶባችሁ በእስር አሳልፋችኋል። በእስር ላይ ነበራችሁ። የእስር ቤት ቆይታችሁ ምን ይመስላል? እስር ቤት ውስጥ እንዴት ነበር ቆይታችሁ? የእስር ቤት ቆይታችን በውጭ እንደሚታየው እንደ ማንኛውም እስር ቤት አይደለም። እስር ቤት ቆይታችን እንዲያውም ከፍርዱ በላይ ፍርዱን አክብዶ የሚያሳይ የሰው ልጆች የሰብአዊ መብት ጥሰት በግሃድ ያለምንም ታ የሚፈጸምበት ተቋም መሆኑን ነው ያየነው። እኔ ለምሳሌ ሁለት ዓመት በአንድ ጠባብ ክፍል ውስጥ ቆይቻለሁ። ይሄ በምትፈልጊው ሰዓት ሰዎችን መገናኘት ቀርቶ በምትፈልጊው ሰዓት አይ ማግኘታችን የምትፈልጊውን አየር እንኳን ሌላ ክስራት አስ የሚያደርገብ ነገር አታገኝም። ሌሎች ማህበራዊ ግልጋሎቶችን አታገኝም። ከተወሰነ ዓመት በኋላ ነው ወደ አስራ አምስት አስራ ስድስት ሰዎች ጋር መቀላቀለ ጀምር ነው። ከዚያም በኋላ ደግሞ አዲስ አበባ ከቤተሰብ እንድንርቅ፣ ከህክምና አገልግሎት እንድንርቅ፣ ከሌሎችም አካባቢ ሁኔታዎችን እንድንርቅ ወደ ዝዋይ ነው የተጋዝነው። ሁላችንም ከተወሰኑ የጤና ችግር አለባቸው ተብሎ በኋላ የተመልሷሉ እንጂ እና ያ ያ ሁሉ ፍጹም መብታችንን ውጪ የተገፋ እና ሰዎች ከውጭ ይሆናል ብለው የማያስቡት ግን ደግሞ እየሆነ ብዙ ነገሮች የሚታዩበት ተቋም ነው። የእስር ቤታችንም እንትን መጨረሻ መጨረሻ ላይ ዙሪያ አካባቢ የተሻለ ነገር ለማግኘት የአካባቢው መስተዳደር ቢሞክርን፣ ከዚህ ውጭ የነበሩት ዓመታት ግን ለእኛ በእጅጉ ከባድ ነበሩ፣ ፈተና ነበሩ። ከፍርድ ይልቅ በየቀኑ የምናስተናግዳቸው የሰብአዊ ጥሰቶች ቀላል አልነበሩም። እና እሱ እሱ የህግን የበላይነት የማስከበርና የማክበር ጉዳይ በእጅጉ የሚ ሲሰሩን ተቋማዊ ሁኔታ አይተናል። ይሄንን ሁኔታዎች አልፈንበታል። ስለዚህም ጋር ሰፊ የሆነ የህግ የበላይነት ሰዎች፣ ዜጎች ከተወሰነባቸውና ከተፈረደባቸውም በኋላ አትሊስት ኢንጆል ሊያደርጉ የሚገባቸውን መብቶች እንዲያገኙ ሰፊ ስራ መስራት ካለባቸው ተቋሞች አንዱ እሱ ነው ብዬ ገምታለሁ ና እሱን ያሳልፍ ነው እንትን ቀላል አይደለም ፍርድ ቤት በቀረቡ ጊዜ ፍርድ ቤት ጉዳዮትን በሚከታተሉ ጊዜ በወቅቱ ዘገባዎች እንደሚያመለክቱት እርስዎ ያቀረቡት ድብደባ እንደደረሰቦት ከፍተኛ አደጋ እንደደረሰቦት በኋላ ደግሞ የማረሚያ ቤቱ ሀላፊዎች ከግድግዳ ጋር ተጋጭተው ወይም እንደዚህ ነው የሚል ምላሽ እንደሰጡበት ያ ሁኔታ መዘገቡን አስታውሳለሁ እስቲ ምንድን ነበር ተፈጥሮ የነበረው ከእርስዎ አንደበት እንስማው አይደለም በእኛ እድሜና በእኛ ደረጃ ያለው ሰው ቀርቶ በሌላም ደረጃ የሚገመ ሰው የሚያስበውን ሀሳብ ነው ረዲ ማረሚያ ቤቱም ወይም ደግሞ ከበስተጀርባ የሚመራው ተቋም የሰጠው መልስ። እኔ ብቻ ሳልሆን የኔ የታሰሩ ወንድሞቼ አብረውኝ ያሉ ወደ ሶስት ሰው ነው የተደበደበው፣ በአንድ ምሽት በአንድ ሌሊት። እኔ ብቻዬን ነው ታስሬ የነበረው፣ ሌላው ወንድም ብቻ ነው ታስረው የነበረው። ጀነራል ተፈራ ሻለቃ መኮንንም ዞን ስድስት የሚባለው ነው ታስረው የነበረው። ስለዚህ ማታ ያው በካቴና እያሰሩ አስወጡ። ከዚህ በኋላ ቢሮ ወሰዱ። የሚፈልጉ ስም ነገር አድርገዋል። አንድ ሁለት ሰው ብቻ ሳይሆን አራትና አምስት ሆነው ነው አንድም ሰው የሚደበድቡት። የአካል ጉዳት ደርሰዋል። ከግሀድን በላይ ግሀድ ነው። ከሶስትና ከአራት ቀን በኋላ ፍርድ ቤት ነው መቅረብ ቀጠሮ ስለነበረን አቅርበውናል። ፍርድ ቤቱም በጊዜው የውጭ ሚዲያዎችም፣ ሌሎችም አካሎች አካላችንም ናችንም አይተውታል። ስለዚህ ተቋሙ ወይ ደግሞ ማረሚያ ቤቱ የሰጠው መልስ እጅግ አሳፋሪ ነው። በሀገራችን ውስጥ እንዲህ አይነት ተቋም መሪዎች ይኖራሉ ብለንም መገመት በእጅጉ ይከብዳል በእኔ እድሜ ቀርቶ በሌላም እድሜ እንዲህ አይነት አንደኛ ግንዛ ስትጋጭ ግንባር እንጂ የአይን ቅል አይደለም እንትን የሚለው የተፈጥሮን እንኳ አግዛት የሚንጽስ መልስ ነው የመለሱትና ይሄ አፍረንባቸዋል እንግዲህ ብርጋዴር ጀኔራል አሳምነው ጽጌ ይሄን ያለፉትን የህይወት ታሪኮን ለመቃኘት ሞክረናል በዚህ ጊዜ ውስጥ እስከሚታሰሩበት ወይም ማዕረጎ እስከሚገፈፍበት ድረስ በከፍተኛ ስልጣን ላይ የነበሩ ሰው ኖትና በዛ ስልጣን ላይ ያሉ ሌሎች ዜጎች እንደዚህ ያለ ተመሳሳይ የሰብአዊ መብት ጥሰት እንደሚፈጸም መገናኛ ብዙኃን ዓለም አቀፍ የሰብአዊ መብት ተቋማት የሀገር ውስጥ እንደዚህ ያሉ ነገሮች ይሰማሉ። በመንግስት በኩል ደግሞ እነዛ ድርጊቶች እንዳልተፈጸሙ ማስተባበያ ሲሰጥ ይሰማል። በመጨረሻ እርስዎ እስር ቤት ገብተው ደግሞ ይሄ ነገር እኔ ላይ ተፈጸመ ብለዋልና ምን ተሰማዎት ይሄ ነገር እርስዎ ላይ ሲፈጸምና ሲደርስ? አንደኛ ውስጥ ሆነሽ እና ውጭ ሆነሽ ስታዩ ነገሮች አንድ ነገር የመሞላትና እና ሌላውን ነገር ለማየት ራሳችንን አለማዘጋጀት ነበረ። እኔ ለምሳሌ ማዕከላዊ እስር ቤት ውስጥ እንዲህ ዓይነት በጨለማ ክፍል ውስጥ ተቀምጦ ሰዎች ሌሊት እየወጡ የሚደበደቡበት፣ ጥፍራቸው የሚነቀልበት፣ እግራቸው ሚስማር እየተቸከለ ያልሆነ ነገር እንዲናገሩ እንዲመሰክሩ የሚገደዱበት ይሆናል የሚል የደርግ ታሪክ እንጂ የእኛ ታሪክ ይሆናል ብዬ ገምቼ አላውቅም። ያ ሁኔታ ሲፈጸም ወይም ደግሞ ድርጊት ሲፈጸምባቸው ፊት ለፊት ባላይም ተፈጽሞባቸው ግን ያየኋቸው ወንድሞችና ወገኖች አሉ። ሌላው አካባቢ ዝዋይም ኬርን በኋላ እዚያም ልብሳቸውን አውልቀው ሲደበደቡ ሲቀጠቀጡ የምናያቸው ንጹሐን ኢትዮጵያውያን ዜጎች አሉ። ለዚህ የተደራጀ በሚዲያ መልስ የሚሰጥ ግን ደግሞ ኢቭል የሆን ሰይጣናዊ ስራ ሌሊት እያስወጣ ሰባትና ስምንት ሰዓት የሚደበድብ አስፈላጊም ሲሆን አ እየቀጠቀጥ የሚሄድበትን ታሪክ ነው ያየነው እና ይሄ ስራ ሊመብጡ ፍጹም መስተካከል ያለበት ጭራሽ በዚህ ዘመን እንዲህ አይነት ሀገራት አሉ፣ ሥርዓት አለ ተው ዘንድ ታስበበት ፈጽሞ ሆናል ተብሎ ማንም ሰው የማይገምተው ነው። እና ውጭ ሆኜ ሳየው እና ውስጥ ሆኜ ሳየው በእኔም የደረሰው ነገር ስለሆነ ከዚህ በላይ ነው። አንዳንድ ጊዜ ድርጅትን በቃላት መግለጽ አንችል ይሆናል እንጂ እሱ ፈጽሞ መስተካከል ያለበት መወገድ ያለበት እንዲህ አይነት አጥፊ ሰዎች ሥርዓቱን ከመደገፍ ይልቅ ሥርዓቱን እያጠፉት እየሄዱ እንዳለ ሌላውም አካል ልጁን አስገብቶ መስራት ያለበት ይመስለኛል። የትኛውም መንግስት ሲመጣ ዞሮ ዞሮ የሕግ በላይነት መኖር አለባቸው። ዜጎች ከአጥፍ በሕግና በሕግ መሰረት መጠየቅ አለባቸው። ግን ሕግን ሽፋን ተደርጎ የተለየ አካልንና ወገንን ብቻ እየመረት የምታጠፋበት እና የምትቀጠቅጥበት ጠቋም ከሆነ የሀገራችን የገሃንም ወይም ደግሞ ሌላ የሲኦል መሬት እንጂ የእኛ መሬት ወደፊት ልትሆን ትችላለች። እንዲህ አይነት ሰው እስር ቤቶች ያየወት ሁኔታ በራሲ እንጋ የደረሰው ሁኔታ ፈጽሞ ፈጽሞ በዚህ ምድር መወገድ ያለበት ከዚህ ታላቅ ሕዝብና ይህን ታላቅ ስሚራ ታላቅ መንግስት ፈጽሞ የማይመጡ ነው መሆኑን ነው አረጋ ብጭ የወጣ አሁን ደግሞ ከእስር ተለቀዋል እና የጄኔራልነት ማዕረጉ ከነ ሙሉ ኮኮቡ ከነ ሙሉ ክብሩ እንዲመለስሎት እና ጡረታዎት እንዲከበር ተብሏል። ምን ማለት ነው ይሄ? ለእርሶ እንደው ምንስ ስሜት አለው? ለእኔ የፈጠረው ስሜት ታላቅ ነው። ግን ከእኔ ከፈጠረው ስሜት በላይ ግን ደግሞ ለህዝባችን እና የህግ የበላይነትን እና ወደፊት ለሚፈጠረው የበለጠና የተሻለ ብሔራዊ መግባባትን ለማምጣት በሚደረገው ስራ ውስጥ የሚኖረው ሚና ቀላል ነው ብዬ አላምን። በህግ አደለም ይሄ እርምጃ የተወሰደው አካሄድም መነሻው ፍጹም ህግን የተከተለ አልነበረ። ስለዚህ አንደኛ ህግ ወደ መስመሩ እውነት ወደ መስመሩ እውነት ወደ ባለቤቱ እየመጣ መሆኑን አመላክቶኛል፣ አሳይቶኛል። ወደፊት እንደ እኔ በንጽህና ወይም ሀገራቸውን በቅንነት ለማገልገል ለሚነሱ ወገኖች ትልቅ አቅም ሆኖ ያገለግላል ብዬ አስባለሁ። እኔ የችን ሀገር ለማገልገል ባልፈ ውጭ ሀገር ብዙ ጊዜ መላለፍ፣ አሜሪካ ዲዛይንት ብያለሁ። ከዚያም በኋላ በርካታ እድሎች ነበሩ ሶ አገርን አውግን ለማገልገል እድሉ አንዴ ነው፣ ለመክዳትን ሁሌ መክዳት ይቻላል ብዬ ነው ሀገሬን ወድጄ ወይ ደግሞ አገሬን ፈልጌ የመጣሁት እና የበለጠ በቅንነት ለማገልገል ለተመሳሱ ወገኖች እና እውነትን የሚያፈላልጉ ወገኖች ትልቅ አቅም ፈጥሯል እና እውነትንም ወደ ቦታው መልሷል ብዬ አስባለሁ። ሁለተኛው ነገር አሁን በተፈጠረው ብቻ ሳይሆን ወደ ፊት ቢሆን መንግስት ወደ ሰፊ መሆን መቻል አለበት መንግስት እያንዳንዳችን ማጣር ከምናስበው ልቆ ቀድሞ እሱ እያሰበ አትሊስት ስህተትን በስሰብ ሳይሆን ስህተትን በተለየ መንገድ የሚያርቅበትና የሚያስተካክልበት ሁኔታ መፍጠርና ማመቻቸት ነው ያለበት። ስለዚህ አሁን ዶክተር አብይ ከመጡም በኋላ በነበሩት የዛይ እንቅስቃሴዎች መልካም ለውጦች ሀገራችን ጋር እየጀመሩ ሁላችንም በሀገራችን መሳይ ድል ላይ በጎ ነገር እየታየን ጭላንጭሉ ከወዲህ የተመለከት ነው ስለሆነ ይህ ሁኔታ በህዝቡ እየታገዘ በህዝቡ እየተደገፈ፣ ባለው አመራርም ደግሞ የህዝብን ስሜቶች እያዳመጠ እንሄድበትን ከተከተለ እውነትም ይች ሀገር የምንፈልገውን ስርዓት በማምጣት የስርዓቱ ደግሞ ሁላችንም ተጠቃሚዎች ሁላችንም ባ ህግ ወለል ላይ ቆመን ስለ ሀገራችን የምንናገርበትና የምንሞግትበት ጊዜ ይመጣል ብዬ አስባለሁ። መልካም ሁኔታዎች ይታየኛል። እንደም ብዙ የሚትጠሩ ወገኖች ፍትህ የተጠሙ፣ ፍትህ እርቋቸው የነበሩ፣ ፍትህ እየቀረባቸው መሆኑን የሚያረጋግጡበት ጊዜ እየመጣ መሆኑን ነው የሚታየኝና እንደሆነ ገነዘባለሁ። ምንድን ነው በቀጥ ያሰቡት ነገር ህዝቡን ለማገልገል ወይም አሁን ተነጥቋል፣ ተቀምቷል ያሉትን ፍትህ እንዲያገኝ እንዲያረጋግጥ፣ የህገ በላይነት እንዲከበር ለመስራት ያሰቡት ነገር አለ? እንግዲህ ወደፊት እኔን የሚፈልግ ሁኔታ ሲፈጠር ለየትኛውም አገር ይጠቅማል ብዬ ለማስበው ነገር ለማገልገል ዝግጁ ነኝ። አሁን ያለኝ እድሜ የማርፍበት ሳይሆን የምሰራበት እድሜ ላይ ነው ያለሁት። ስለዚህ አገርን ለመርዳት አንድና አንድ መንገድ ብቻ አለ ብዬ አላምንም፣ አምኜም አላውቅም እንደዚያ ስለዚህ ህዝብን የማገለግልበት በርካታ እድሎችና መንገዶች አሉ። ዞሮ ዞሮ የተሻለን ስርዓት ለማምጣት በሚደረገው ርብር የበኩሌን ሚና ለመጫወት አንድ የነበረኝ ኮሚትመንት ሁሉ አሁንም የበለጠ አለ ብዬ አስባለሁ። ቢፖስት ከተግባር የምንማረው ነገር አለ ያለፍንበትና የቆየንበት መንገድ ብዙ ነገር ሱን ውስጥ አስተምረውናል። ሲ ሀገር ደግሞ አነሰ ማደገም የበርካታ ህዝቦች ታላቅ ሀገር ነች። ታላቅ ታሪክ ያላት ሀገር ነች። ስ ታሪካችን እንዲናድ ሳይሆን ይህ ታሪካችን ተጠናክሮ ዲሞክራሲያዊ ስርአታችን ተገንብቶ ዜጎች በእኩልነት የሚኖሩበት ሰዎች በህግና ህበብ ብቻ የሚተዳድሩበት ስርአት እስኪመጣ ድረስ መታገላችን የሚቀር አይመስለኝምና በዚህ ዙሪያ ላይ ከእኔ የሚጠበቅ ነገር ካለ ይሄ ነው ብዬ መናገር ባልችልም ወደፊት ግን በዚያ መንገድ ራሴን ለመቃኘት ሞክሬያለሁ ብዬ አስባለሁ። በጣም አመሰግናለሁ። የቀድሞ የመከላከያ ዩኒቨርስቲ ፕሬዚዳንት ብርጋደር ጀኔራል አሳምነው ጽጌ ለሰጡን ማብራሪያ በአሜሪካ ድምጽ እናመሰግናለን። እኔም አመሰግናለሁ። ቆንጆ ውይይት ሲሆን አመሰግንሻለሁኝ። የተከበራችሁ አድማጮች ውይይቱን ከፌስቡክ ገጻችን ማግኘት ትችላላችሁ። ዝግጅታችን ወደ መጠናቀቁ ነው። እስከ ማጠቃለያው ከተከታዩ ሙዚቃ ጋር እንተዋችሁ። I am to live. I I am